ከተማሪዎች ንቅናቄ እስከ ሰማያዊ ፓርቲ ኢትዮጵያ ታሪክ ውስጥ እንደሚያውቁት በጣም አሳዛኝ የሆነና አሰቃቂ የነበረ ሰው ሕይወት ያለፈበት የሀውዜኑ ጭፍጨፋ ነው። በአንድ ወገን ቀደም ሲል እናንተ አባል የነበሩ አንዳንድ ወገኖች ህወሀት ቀሁን ብሎ ያዘጋጀውና ሀውዜን ላይ ደርግ እንዲመታ በማድረግ ከዛ የውጭ እርዳታ ለማግኘት ያቀደው ነው ቀደም ብሎ ካሜራዎቹንም ጠምዶ እነዚህን ሁሉ ነገሮች የሰራው ነው በሚል የሚያነሱ አሉ። በህወሀት በኩል ደግሞ በጠንካራ መልኩ ይህንን ቃወማሉ። ጭራሽ በወቅቱ በነበረው የሁለተኛ አብዮታዊ ሰራዊት የተወሰደ ሰቃቂ እርምጃ ነው ብሎ ያነሳሉ። እውነተኛው ታሪክ የቱ ጋ ሱዳን ይላለ በሚረዱት መልክ ታሪኩ ምን ነበር? በወቅቱ የዚህ የሀውዜኑ ጭፍጨፋ በአጠቃላይ ደርግ ህዝብና በሰራዊት ብሎ የሚለይበት ሁኔታ የለም። በተለያዩ ወቅቶች ላይ ገበያ ላይ ቦምቦች ሲያፈነዳና ህዝብ ሲገድል ቆይቷል። እኔ በነበርኩበት ጊዜ ማለት ነው። ሀውዜን የሚባለው አሁን እኔ አልነበርኩም፣ ከዚያ ወጥቻለሁ ከድርጅቱ ግን ደርግ አያደርገውም የሚለው ነገር አይደለም። ከዛ በፊት የተለያዩ ቦታዎች ይህንን አይነት ተግባር ፈጽመዋል፣ በገበያ ላይ ህወሓት ግንኙነት የነበረው ከጀብሃና ሻቢያ ብቻ ጋር አልነበረም። ከኢሃፓና ኢድዩም ጋር እንደዚሁ ህብረ ብሔር ከሆኑ ድርጅቶች ጋር ግንኙነት ነበረው። የህወሀትና ኢሃፓ እንደዚሁም የህወሀት እና ኢድዩ ግንኙነቶችስ ምን ይመስሉ ነበር? በመጨረሻስ በምን ሁኔታ ነው ሊደመደም የበቃው? ከኢህፓ ጋር ከመጀመሪያው በበኩላችን ጥሩ አመለካከትና ምኞት ነበርን ከኢህፓ ጋር አብሮ ለመስራት ገና ኤሪትራ ውስጥ የሁለቱም ለትሬኒንግ የሄዱ ኃይሎች በነበሩበት ወቅትም ለመገናኘት ተሞክሯል። ግን የጠበቅነውን ያህል አይደለም ያገኘ ነው ማለት። ኢንፋክት በአመለካከት ደረጃ በኢህአፓ በኩል የብሔር ጥያቄ የወዛደሩን ትግል ያዳክማል የሚል አመለካከት በመያዛቸው እኛ ደግሞ ያቀላጥፈዋል የሚል የተለየ አመለካከት ስለነበር በዚህ ላይ በጣም ትልቅ ልዩነት ተፈጥሯል። አንዳንዴም ለዚህ ለግንኙነታችን መሻከር የሚያበቁ አንዳንድ ፕሮፓጋንዳዎች ነበሩ። በኢሀፓ ገና ወደ ምብራቅ ትግራይ ከመሄዳችን በፊት ማለት ነው። ነገቲቭ በሆነ ነገር እና ስሜቶች ነበር የተጀመረው ለማለት ይቻላል። በተደረጉት ንግግሮችና ግንኙነቶች በሁለታችንም በኩል እኛ የኢሀፓን ትግል መሪነት ወይም እንደ ኮሚኒስት ድርጅት እና እንደ ማርክሲስት ድርጅት መቀበልና ለመቀበል የሚለውን አልተቀበል ነው ገና በተግባር ያልተሞከረ እና ዝም ብሎ ማርክሲስት ነኝ ብሎ ስሙን ያስቀመጠ የኤሊት አመራር ነው የሚል ነበረን። በእነሱም እኛ እንደ ጠባብ የብሔር ድርጅት አድርገው ነበር የሚያዩን። እንዲያውም አንዳንድ ጊዜ የገሰሰው አየለ ድርጅት አንድ ሽፍት አለ ወይም አንድ መስፍን አለ እያሉ ነበር ቀምጡት እና በእንደዚህ አይነቱ አለመስማማት ነበር ከመጀመሪያው። እዚህ ላይ በኢህአፓ በኩል አንድ አዎንታዊ የነበረው ጥያቄ የማየው ምንድን ይህን አይነት ልዩነትም ኖረን አብዛኞቹ የምንተዋወቅ ሰዎች ነበርን። የብሄር ጥያቄ እንደ አንድ የመታገያ ትግል ሊሆን ይችላል የሚሉ እንደ ነብርሃነ እያሱን አብረን በጣም በቅርብ የምንተዋወቅ ሰዎች ስንለው የነበረ ነው። ከተማ እያለን ማለት ነው። አሁን ግን ስንገናኝ ነገሩ ተገልብጦ እንዲያውም እኛን እንደ ዲሞክራቲክ ኃይል አለማየት ሲመጣ በጣም አሳዝኖናል። ለነገሩ በተደረጉት ግንኙነቶች፣ በነገራችን ላይ እኔ ነበርኩ የመጀመሪያዎች ግንኙነቶች ላይ እዚህ ላይ ግን ኢህአፓ እንግዲህ ግንኙነታችን እንደዚህ ያለመተማመን እና በተለያዩ ነጥቦችም ያለመስማማት ቢኖሩንም እነሱ ያቀረቡት የመተባበር ሂደቶችን አስመልክተዋል። ለምሳሌ በፓርቲ ደረጃ፣ በማርክሲስት ደረጃ ያለውን በስትራቴጂክ ደረጃ እንተባበራለን። ዲሞክራቲክ የሆነ ድርጅትና ማርክሲስት አመራር ያለውን ታክቲካል ደረጃ እንትን እናደርገዋለን በመጨረሻም ምናልባት በዚህ ካልተስማማንም በመተባበር ደረጃ ልንሄድ እንችላለን የሚል ሀሳብ አቅርበዋል። በቲፒኤልኤፍ በኩል ማንኛውንም አልተቀበልም። እዚህ ላይ ስህተት አለ እላለሁ። እኔ ራሴ ተመልሼ ስመለከተው አት ሊስት በመተባበር ደረጃ ሊደረግ የሚችል ሁኔታን መፍጠር እንችል ነበር። ግን መጨረሻ ላይ ያልነው የማንኛችን መስመር ትክክል መሆኑ ትግል ሂደቱ ይመራዋል። ጊዜያዊ የሆነ እንዳንጋጭ ብቻ ኮሚቴ አቋቁመን ጊዜያዊ የሆነ መፍትሄ የሚያገኝ ነገር አድርገን ትግላችንን እንቀጥል ብለን ነው። የተለያየ ነው ማለት ነው። በትፒልፍ በኩል ትንሽ የማክሮ ምልክት ነው ማየውኔ፣ እና እንደሱ መሆን አልነበረበትም። ምናልባት ኋላ የተፈጠረውን የግጭት ሁኔታ ሊቀንስበት የሚችል ሁኔታ ሊፈጠር ይችላል። አይ ዳውት እሱን ስቲል ዳውት አደርጋለሁ። በአመለካከት ደረጃ ግን አትሊስት የሶስተኛውን አማራጭ መቀበል ነበረበት ባይ ነኝ። ሆኖም እንግዲህ እንደዚህ ሆኖ ያው በመጨረሻው ሁለታችንም የምንሰራበት አካባቢ አንድ አካባቢ ስለሆነ ሰው በመመልመል መፎካከር፣ መወዳደር ሚሊሻ በመመልመል እንደዚህ አይነት ነገሮች እየመጡ ሲሄዱ ያው መጋጨትን ፈጠረ። በመጨረሻም ያው ወደ ጦርነት አመራ ማለት ነው። ወደ ጦርነት ሲያመራ ሪል ጦርነቱን የጀመሩት ኢፒአርፒ ናቸው። ያኔ ቲፒኤልኤፍ ገና ከኢዲዩ ጋር ኢንጌጅድ ሆኖ የመጨረሻው ጦርነት ከኢዲዩ ጋር ያደረገበት ሁኔታ ነበር እና ምናልባት ሚስካልኩሌት አድርጓል ብዬ ነው የምገምጠው አጋመጋ የነበረውን ትንሽ በዝ የነበረች የህክምና ምና እናስቀምጥበትን አታ ካደረጉ እንዲያውም ለግንኙነት ቀጠሮ አድርጋ እዛ የነበረችን አንድ ኃይል ከበው ለመምታት መኮሩ ከዚያ በኋላ ጦርነቱ ተጀመረ ማለት ነው። ከዛ በፊት ግን ለዚህ የሚቆሰቁሱ ብዙ የተለያዩ ነገሮች አሉ። በእኛም በኩል የተደረጉ የእነሱን አባል ማሰር መግደል፣ በእነሱም በኩል የተደረጉ ማሰር የመግደል እንደዚህ አይነት ነገሮች አሉ። መጨረሻው ሁኔታ ግን የተፈጠረው በእንደዚህ ሁኔታ ነው። ከኢዲዩስ ጋር የነበራችሁ ግንኙነት እና በመጨረሻም ልዩነት ምን ይመስል ነበር? ከኢዲዩ ጋር ኢዲዩ ከአጀማመሩ እኛ እንደ ፊውዳል ስርአት የወደቀውን ስርአት የሚወክል ስርአት ነው ከእሱ ጋር በምንም መንገድ አንድተባበርም የሚል አመለካከት ነበረን። መጀመሪያ ግን ያው የራስ መንገሻ ተከታዮች ነን ትግሪያኖች ነን ብለው የመጡ ነበሩ። ከእነሱ ጋር ጠራናፊት ይላሉ ከነሱ ጋር አትሊስት ናሽናሊስት ስለሆኑ ከነሱ ጋር አብረን ለመስራት እንችላለን የሚል ሙከራ ተደርጎ ነበር። አልተሳካም። እነሱም ተጠቃለው ወደ ኢዲዩ ገቡ ማለት ነው። እና ከኢዲዩ ጋር የነበረን አመለካከት ኢዲዩ እንደ መስፍናዊ ስርአት መታቀል አለብን የሚል አመለካከት ነው። በአሰራርም ያንን ስርአት የሚመጣ እንደ መሬት ማከፋፈል አይነቱ ስራዎችን፣ እርምጃዎችን ወስደናል። እነሱ ከመምጣታቸው በፊት ማለት ነው። ከመጡም በኋላ ሌላው አንዱ ወዛጋቢ የሆነው እስካሁንም በትክክል በገሃድ ያልተነገረው ጉዳይ ቢኖር ህወሀት በኢትዮ ሶማሊያ ጦርነት ወቅት የሶማሌ ወኢትዮጵያን ወረራ አላወገዘም የሚሉ ክሶች አሉ። በዛ ወቅት ምክንያቱም የህወሀት አመራር አባላት በሶማሌ ፓስፖርት ይንቀሳቀሱ ስለነበር፣ እንደዚሁም የጦር መሳሪያ ከሶማሊያ በእርዳታ ያገኝ ስለነበር ያንን ሶማሌን መንግስት የአድባሬን ለማስከፋት ስላልፈለገ አላወገዙም ተብሎ ከሚከሰሱ ድርጅቶች አንዱ ህወሀት ነው። በአንጻሩ ደግሞ በወቅቱ የድርጅቱ መሪ የነበሩት አቶ ስብሀት ነጋ እንደዚሁ የለም፣ ከደረጋ ሆነን የሀገራችንን አንድነት ለማስከበር ጥያቄ ሁሉ አቅርበን ነበር አልተሳካልንም እንጂ የሚል ጉዳይ አንስተዋል። በርካታ አባላቶች ስለዚህ የሚያውቁት እንደሌለ ነው የሚገልጹት። በወቅቱ በኢትዮጵያ እና የሶማሌን ጦርነት አስመልክቶ ህወሀት የነበረው አቋም ምን ነበር? አሁን እንግዲህ ከጊዜ ጋር አብሮ ለማመሳሰል የሚሞከሩ ብዙ ነገሮች አሉ። ኤኒወይ በዛ ወቅት የነበረው አመለካከት ምንድን ነው? ደርግና የሶማሌ ጦር ሁለቱም ጠላቶቻችን ናቸው፣ ህዝቡን የሚወክሉ አይደሉም፣ ሁለቱንም መምታት አለብን ነበር እንደ አቋም የወሰድ ነው። ከደርግ ጋር መሰለፍ የለብንም፣ ሶማሌንም መደገፍ የለብንም፣ ሁለቱንም መምታት እና ህዝቡ ሁለቱንም እንዲመታ መታገል አለበት የሚል ነው። ይህንን አቋም በግልጽ ወስደነዋል። ያኔ ለህዝቡም ለተጋዮቻችንም በግልጽ አወጥተነዋል። ይህንን በውጭ እስከምን ድረስ እንግፋበት ለሚለው እንዳልከው በውጭ ችግር ሊፈጥርብን ስለሚችል በውጭ ብዙም ፕሮፖጌታ እናድርገው ውጭ ሀገር ማለት ነው እንደ ዲፕሎማቲክ እንትን በዛን ወቅት ለነገሩ ሶማሌ ጋርም ግንኙነት አልነበረንም ገና ከነ ተጋሉ ሀርነት ኤርትራ ጋርም ገና ግንኙነታችን በደንብ ያልተጠናከረ በእነሱ ስም ነበር የምንንቀሳቀሰው። ሱዳንም ይሁን ግብፅ አካባቢ ከሶማሌም ጋር ለመገናኘት ሙከራ ነበረን። ግን ብዙም እንትን ያደረገ ነገር አልነበረን። እና ያንን እንትናችንን እንዳያበላሽብን ኦፍኮርስ ኦፊሻሊ በውጭ ሶማሌን ኮንነላል የሚል እንትን አልነበረንም። በውስጥ ግን የምናስተምረው ሁለቱም ጠላቶች ናቸው፣ ሁለቱም ጠላቶች መመታት አለባቸው የሚል ነው። አሁን እንደሚባለው ህወሀት ባሳለፈበት የትግል እንቅስቃሴ ወቅት ከሶማሊያ የፓስፖርት ድጋፎችን ወይም የጦር መሳሪያ እርዳታዎችን ያገኝ ነበር። ወደኋላ ወደ ሰባ አንድ አካባቢ ነው ወደዚያ አካባቢ እንግዲህ ከሶማሊም ጋር ያው የጦርነቱ አልቆ ከኢትዮጵያ ጋርም ማለት ነው ከሶማሌ ጋር ኦፊስም ከፍተን ነበር እዚያ ግንኙነት ነበረን። ብዙ የትጥቅ እርዳታ አላገኘንም፣ ምክንያቱም የምናስገባበትን መንገድ ስላልነበረን በሱዳን በኩል ነው። ሱዳን በቀላሉ ያስገባልንም ነበር። ይሄ የፓስፖርት እንትን ግን አግኝተናል። ዲፕሎማቲክ እንቅስቃሴ ለማድረግ ብዙ ረድቶናል። የእኛ የውጭ ጉዳይ አባሎች ወይም አንዳንድ ልዑካኖች ሶማሊን ፓስፖርት ይዘው ወደ ፈለጉበት ቦታ ለመሄድ የሚችሉበት ሁኔታ ነበር። በትጥቅም ይሄ የከባድ መሳሪያ ማሰልጠን እሱንም አሰልጥነውልና የተወሰነ ጊዜ ጥቂትም ቢሆን አሰልጥነውልና፣ ከአስራ ሰባት ዓመታት መራር የሆነ የእርስ በርስ ጦርነት በኋላ ህወሀትና የኢህአዴግ ሰራዊት በወቅቱ የነበረውን የድሪ መንግስት መገርሰስ ችሏል። ህወሀትና ኢህአዴግ በኩል ሊመራ የነበረው ጦር እንደሚያውቁት ፕሮፌሽናል አርሚ አይደለም፣ ወታደር አይደለም። የሚልሻ ሰራዊት ነው። ከገበሬው የተወጣጣ ነው። በሂድሪ በኩል የነበረው የፕሮፌሽናል ሰራዊት ነው። በአፍሪካም በግዙፍነቱ ከሚጠሩት አንዱ ነው። ያንን የሚያክል ሰራዊት ድል ለማንሳት የተቻለበት ና ህዋት አገዛዙን ገርሰሶ ለስልጣን የበቃው እንደምን ይላሉ? በወታደራዊ ኃይል ብቃቱ ነው ወይስ ሌሎች ምክንያቶች አሉ? በአጠቃላይ ያልሰለጠነ ፒዛንት አርሚ ይኸው የነማኦ ፕሮትራክትድ ስትራግል የሚለው የተራዘመ ትጥቅ ትግል ፕሪንስፕሉ ምንድን ነው? እንደዛ አይነት የተደራጀውን እና የታጠቀውን ሀይል በተራዘመ የትጥቅ ትግል ለማሸነፍ ይችላል። እንግዲህ ማሸነፉ የትጥቅ ጉዳይ አይደለም፣ የእምነት ጉዳይ ነው። የደርግ ሰራዊት በብዙ ትጥቅ ቢኖረው አብዛኛው ሰራዊት ለተሰለፈበት ሁኔታ አምኖበትና ሙሉ በሙሉ መስዋዕትነት የሚያደርግበት ሁኔታ ያልነበረበት ሁኔታ ብዙ ጊዜ ተፈጥሯል። የደርግ ሰራዊቱ ራሱ ብታየው በጣም የተጠናከረ ነው ለማለቱ አስቸጋሪ ነው። በአጭር ጊዜ በብዛት ሰዎችን እየገፈፈ በማሰለፍ የተካሄደ ሰራዊት ነው እና ይሄ ሰራዊት ራሱ ከጊዜ ብዛትም በኋላ ኳሊቲው እየተሸረሸረ ችሎታው እያነሰ የሄደበት ሁኔታ እናያለን። በትግሉ ሂደት ካየነው ማለት ነው ኢን ዘ ሎንግ እንትን ከዚህ አልፎ የቲፒኤልኤፍ ሰራዊት ያው በፖለቲካ እምነቱ የተሰለፈ ለዓላማው የሚሞትና የሚሰዋ ስለሆነ ማንኛውም እንደዚህ አይነት ትልቅ ሀይል ለመጋፈጥና ለመጋፋት የሚያስችለው ሁኔታ ፈጥሮለታል ሌላው የቲፒኤልኤፍ ሀይል ብቻ አይደለም እዚህ ላይ መታየት ያለበት የህዝባው ግንባር ሀይልም ትልቅ ነው እንዲያውም ትልቁን ሀይል ደርግ የያዘው የኢፒኤልኤፍ ሀይል ነው እና የእነዚህ ሁለት ሀይሎች መተባበርም ለቲፒኤልኤፍ አንድ ትልቅ እድል ነው የሰጠው፣ እንደፈለገው እንዲንቀሳቀስ ሰራዊቱን በአጭር ጊዜ ለማደራጀት እንዲችል፣ የተለያዩ ከተሞችን በአጭር ጊዜ እንዲይዝ፣ ራሱም የወታደራዊ ብቃት እንዲያገኝ እድል እንዲያገኝ ያደረገበት ሁኔታ ስለሆነ የእነ ህዝባው ግንባርም ሮል የነሱ ጦር ሀይል ሮልም ግምት ውስጥ መግባት ያለበት ይመስለኛል። ህዋት፣ እንደሚታወቀው ወደ ኢህአዴግ ወደ ግንባርነት ተቀይረዋል። ግንባር መስርቶ በእርግጥ በዋነኛነት እየመራም ቢሆን የግንባሩ መመስረት በወቅቱ ምን ላይ ተመረኮዘ ነበር? ፋይዳው ጠቀሜታውስ ምን ነበር? በድርጅቶቹ መካከልስ ያለው የፖለቲካ አስተዋጽኦቸው እኩል የሆነ የአባልነት ድምፅ ወይም ተሰሚነት አላቸው ወይም በድርጅቶች ውስጥ ካልሆነ እነዛም ማቋቋሙ ምን ያህል ጠቅሞታል? ኢትዮጵያን ለመቆጣጠር በሰማንያ ሶስት አካባቢ ሰማንያ አራት አካባቢ በነበርንበት ወቅት እኛ የነበረውን ወታደራዊ ሁኔታ ስንመለከት ማለት ነው ኦልሞስት የትጥቅ ትግሎቹ ወደ ማጥቃት ደረጃ የሚሄዱበትና ደርግ ወደ መከላከል ደረጃ የወረደበት ሁኔታ እንደነበር አይተናል። በተለይ ከቀይ ኮከብ ዘመቻ በኋላ በጣም እንደተዳከመ ደርግም ሊያሰልፈው የሚችል ሰፊ ቦታ አለው በመክፈፍ ብዙ ሰዎችን ሊያመጣ ይችላል። ግን ምንም ምንም ያድርግ የፈለገውን ያህል ሰው ወዳለው ሰራዊት ሊጨምር አይችልም። ምክንያቱም ሊሸከመው አይችልም ያለው ሰራዊት በጣም በአዲሶች በዙበትና የተዳከመ ችሎታ የሌለው ሰራዊት ስለሆነ በዛ ላይ ቢጨምርበት ድክመትና ውድቀቱን የሚያመጣ እንጂ ምንም ሊያደርግ እንደማይችል ነው የታየን። ራሱ የሚሊተሪ እድገቱ ሂደት ይህንን ነገር እንደገደበው አይተናል በሰማንያ አራት እና ሰማንያ ሶስት ላይ እና በዚህ ላይ ቲፒኤልኤፍም በተለያዩ ቦታዎች ላይ በትግራይ ብቻ መቆም የለበትም። አሁን ወደ ኢትዮጵያ ወደ መሀል ቦታ የደርግንም እንግዲህ ለዚህ ሪሶርስስ እንትን የሆኑትን አካባቢዎችንም መያዝ አለብን፣ መግፋት አለብን የሚል አመለካከት ይዘን ያንን ስትራቴጂ ስናወጣ፣ ያው እንዴት አድርገን እንሄድ እኛ በትግራይ ስም ነው የተደራጀ ነው፣ ከሌሎቹ ጋር እንዴት አድርገን ስራ የሚለው ነገር ነው የመጣው። ያው በዚያን ወቅት ሄደን ነበር ከኢሂደን ጋር አብሮ መስራት ይቻላል፣ ሌሎቹም ሀይሎች ካሉ እነሱን ለማጠናከር እንሞክር የሚል ሙከራ ተደርጓል። እነ ኦኤልኤፍ ምናምንም ነበሩ ማለት ነው። ግን ወደዚህ ከእኔ በኋላ የተደረገ ነው። እንግዲህ ወደዚያ በኋላ ለማድረግ እንዳልቻሉ ነው። ከኢሂደን ጋር ግን ያው ኢሂደንን ይዞ ጎንደር፣ ይሄ አካባቢ በትግራይ አካባቢ ያሉትን እነ ወሎ ምናምን ለመግባት እንደሚቻል እና ለመግፋት እንደሚቻል ግምት ውስጥ ገብቶ ነበር። ከዛ ቀጥሎ እንግዲህ ከዚያ በኋላ ይህንን ኢህአዴግ የሚለውን እንትን በፈለጋቸው የተማረኩ ወታደሮችንም ምናምንም አድርገው እንግዲህ እንደፈለጉት ወደዛ ለመግባት የሚያስችላቸው ሁኔታ ለመፍጠር ነው እንግዲህ የሞከሩት ማለት ነው። በአጠቃላይ ስንመለከተው ምንድን ነው፣ ደርግ ኦልሞስት በሰማኒያ አራት አመተ ምህረት አካባቢ የወደቀበት ሁኔታ ነበር። ጊዜም የሰጡት ወደው አይደለም፣ ጊዜ የሰጡት ሌላው የኢትዮጵያ አካባቢ ስላልደረሱበት እሱን ለመድረስ እድል እንዲያገኝ በማለት ይሄ የአሰቡን መንገድ መዝጋት ይቻል ነበር። እሱን ብንዘጋው ኮላፕስ ያደርጋል ደርግ መዝጋት የለብንም እሱ ትተን ወደ ሌላ ኢትዮጵያ አካባቢ መሄድ አለብን የሚለው አካሄድ ይዘን ነው ይሄድ ነው እና ያንን ለማድረግ ነው እንግዲህ ጊዜ የወሰደባቸው ማለት ነው። እስከ ዘጠና አንድም ቢሆን ምን የቆዩበት ምክንያት ይሄ ነው። እነዚህን ድርጅቶች ይዘው ሲሄዱ ድርጅቶቹ ተመጣጣኝ አይደለም ያላቸው ኢንፍሉዌንስ ይሄደን ያው በቲፒኤልኤፍ የተፈጠረ ነው ብዙ ነገር የሚያገኘው ከቲፒኤልኤፍ ነው። ያለው ኢንፍሉዌንስ ይህን ያህል አይደለም። ሌሎቹም ድርጅቶች ከዚያ በኋላ የተፈጠሩት ያው ለጊዜው ወደ ውስጥ ለመግባት እንዲያመቻቸው በሚፈልጉበት መንገድ ከዚያም ከዚያም ሰዎች ያዋጡት የተፈጠሩት ነው እና እኩል የሆነ ድምፅ ነበራቸው ለማለት አይቻልም። በአብዛኛው ይህንን ነገር የሚነዳውና የሚመራው ቲፒኤልኤፍ ነው። አንዱ አከራካሪ ጉዳይ ሌላው የቀድሞው ኢትዮጵያ ሀገር መከላከያ ሰራዊት መፍረስ ጉዳይ ነው። ያ መፍረስ አልነበረበትም ብለው እስካሁንም ድረስ ትልቅ ክርክር አለ። በአንድ በኩል ደግሞ በህዋት ወይም በኢህአዴግ በኩል የነበረው አመላከት የደርግ ሰራዊት ስለሆነ መፍረስ አለበት፣ የዛ የስርአቱ ታማኝ አገልጋይ ነበር የሚል ነው። በሌላው ግን ደግሞ ያ የደርግ ሰራዊት የሚባል የለም በእርግጥ ያ የኢትዮጵያ ሀገር መከላከያ ሰራዊት ነው የተገነባው በዘመነ ቀዳማዊ ኃይለ ሥላሴ ጊዜ እንጂ ሊያደርግ የፈጠረው አይደለም የሚሉ ክርክሮች ነበሩ። አሁንም ድረስ በሁለት የተለያዩ አተያዮች እንዳሉ ነው ያሉት። ከታሪክ አኳያ የእርሱ አተያይ ምንድን ነው? በእርግጥ የቀድሞውን የአገር መከላከያ ሰራዊት መፍረስ ነበረበት? ተገቢ እርምጃ ነው በወቅቱ ተወሰደው የሚል አተያይ ያሉት እንግዲህ ማንኛውም ስርዓት የሚያገለግለውን ሰራዊት ነው የሚያሰርተው። ቲፒልፍም ቢሆን የራሱ የሚያገለግለውን ሰራዊት ነው ክል የሚያደርገው። የነበረው ስርዓት የፈረሰው በጦርነት ነው ፈርሷል። ግን ከዛ ምናልባት እውቀት ያላቸውን የሚያስፈልጋቸውን ሰዎች ሊጠቀሙበት ይችላሉ። እንግዲህ እሱ የአመራሩ ዊዝደም ነው። በደንብ ተጠቅመውበታል፣ አልተጠቀሙበትም፣ እንግዲህ የእነሱ እንትን የሚያደርጉት ሁኔታ ነው። እንዳልተጠቀሙበት አንድ አካባቢ ታያለ፣ ይሄ ነው። ሁለተኛ ኦፍኮርስ፣ ለተበተነው ኃይል እንዴት ነው ትሪት የሚያደርጉት? መበተን ብቻ ሳይሆን እሱን እንዴት አኮመዴት ታደርገዋለህ? የሚለውን ነገርም ማየት አለባቸው። ምክንያቱም ችግር ነው የሚፈጥረው፣ ችግር ላይ ነው የሚወድቀው። የራሳቸው ችግር ነው፣ የሀገሪቱ ችግር ነው የሚሆነው ማለት ነው። እና እሱንም በአገባብ መያዝ የሚችሉበትን ሁኔታ መፍጠር አለባቸው። ያን ያህል ሰው በትነህ ሰላምም ላታገኝ ትችላለህ። እና ይህንን እንግዲህ እኔ የሰራዊቱ መፍረስ አለመፍረስ አይደለም። መፍረሱ የግድ ነው፣ ፈርሷል እኮ በትግል ነው የፈረሰው። ከፈረሰ በኋላ ግን ስርዓቱ ዝም ብሎ ሁሉንም እንደ ጠላት አይቶ መበተን እና የወደቅበት ውደቅ ብቻ ሳይሆን መደረግ የነበረበት አኮሞዴሽን ማድረግ ነበረበት ባይነኝ እኔም እነዚህ ቴክኒካሊ በጣም የሰለጠኑት ሰራዊቶች የሚጠቀሙባቸው አካባቢዎች ካሉ ሊጠቀሙበት ይችሉ ነበር። እሱንም ማድረግ ይችላሉ ብዬ ነው። አንዳንዶቹን መልሰዋል አይደ ነው፣ በኤርፎርት ላይ በምናምን አካባቢ የነበሩትን ማለት ነው። ግን በተለያዩ አካባቢዎች ሊያመጡ ይችላሉ፣ ኤክስፐርቲዝ ካስፈለጓቸው ማለት ነው። አለበለዚያ የሰለጠነ ሰራዊት በአልሰለጠነ ሰራዊት እንትን አድርገውታል የሚሉት እኔ እሱም ብዙም እንትን አልቀበለው። ምክንያቱም ይሄ ያልሰለጠነ ሰራዊት የሰለጠነውን ካፈረሰ የተሻለ ነው ማለት ነው። ክርክሩ የነበረው የሀገር መከላከያ ሀብት ስለሆነ የትኛውም ሀገር በሚሆንበት ጊዜ የመሪዎቹን ቁጥጥር ስር ከዋሉ በኋላ ሌሎቹ እንዳለ ታቀፈው መቀጠል ነበረባቸው። በፈቃዳቸው መልቀቅ የሚፈልጉ ካሉ እነሱን እያሰናበቱ በዛ መልክ አዛንቆ መሄድ ይቻል ነበር የሚል ክርክር ነው የነበረው። በሌላ በኩል ያለፉትን ሀያ አምስት ዓመታትስ የኢህአዴግ የአገዛዝ ዘመን እንደምን ይመለከቱታል? ምን አዎንታዊ ተግባራትን አበርክቷል? ምን አሉታዊ አስተዋጽኦቹንስ ፈጽሟል ይላሉ? ኢህአዴግ ወይም በተናጠል ህወሀት አሁን እንግዲህ እኔ ይህንን ስመዝነው በተነሳበት ዓላማና ሂደት አንጻር ነው። በተነሳበት ሂደት አንጻር እንግዲህ መጀመሪያ የብሔሮች እኩልነት የሚል ጥያቄ፣ ደህና ኑሮ ለመመስረት የሚያስፈልግ ሁኔታ ለመፍጠር የዲሞክራሲ ጥያቄ፣ በአብዛኛው በዛን ወቅት ሲነሳ የነበረውም እነዚህን ጥያቄዎች በሚገባ አልመለሰም አልመለሰም። እንዲያውም የባሰ ስርዓት ሆኖ ነው ያገኘሁት። የብሄር ጭቆናን አከብራለሁ ብሎ የሚያከብርበት ያው ለስሙ በአርቲክል የተጻፈ ቢሆንም በተግባር ግን ማንኛውም ነገር የሚቆጣጠረው ራሱ ነው። ብሔሮች መብታቸውን አግኝተው በእኩል በአስተዳደር ላይ የሚወስኑበት ሁኔታ የለም። በቋንቋቸው መናገር ችለዋል ግን ስልጣን ላይ ለመቆየት የሚያደርገው እርስ በርስ የማጋጨት ሁኔታን እየፈጠረ እንዲያውም የህዝቡን አንድነትና ህብረት ያዳከመበት ሁኔታ በጣም ከሚገባ በላይ ያዳከመበት ሁኔታ ነው የማየው። ሌላው በኢኮኖሚ ሂደትም፣ በዲሞክራሲ ጥያቄ፣ ሰብአዊ መብት ጥያቄ ስናየው በጣም በጣም ጨቋኝ የሆነ ስርዓት ነው። ኢቨን ከነደርግ የባሰ ያለው ሲስተም ከዛ የባሰ የመቆጣጠሪያ ሲስተሞችን ፈጥሮ እንዳንንቀሳቀስ እንዳይንቀሳቀስ ያደረገው ነው ህዝቡን ማለት ነው። እና በዚህም ላይ እንትን አደርጋለሁ። በኢኮኖሚም አንጻር ስመለከተው ብዙ ለውጥ የታየ ነገር የለም። እርግጥ ይሄ መንግስት ብዙ እርዳታ ያገኘ ከማንኛውም መንግስት፣ የኢትዮጵያ መንግስቶች በላይ እርዳታ የሚያገኝ ስርአት ሆነው ግን በጣም ገንዘብ የሚያባክን የሚሰርቁ ኮራፕት የሆነ ስርአት የፈጠረ ስርአት ነው። እንዲያውም እንደዚህ አይነት ኮራፕት የሆነ ስርአት በኢትዮጵያ ታሪክ ውስጥ ታይቶ አይታወቅም። ግሎባል ፋይናንሻል ኢንቴግሪቲ በየአመቱ በሚያቀርበው ሪፖርት ላይ ከኢትዮጵያ ከሶስት ቢሊዮን እስከ አራት ቢሊዮን ብር ያለ አገባብ ወደ ውጭ እንደሚወጣ ነው የሚያሳየው። ከዚህ አልፎ ያው በውስጥ ሀገር የምናየው የተለያዩ ገንዘብ ማበስበስ፣ የስርአት ማበላሸት፣ መስረቅ ሁኔታ በጣም ሰፊ የሆነ ሁኔታ ስለምናየው ይሄ ስርዓት የተበላሸበት ሁኔታ ነው የማየው። የፍትህ ጥያቄ የለም። ፍትህ እንደፈለገውን የሚያደርገው ነው። ፍርድ ቤት እንኳን የፈረደውን ፖለቲሻኖቹ ራሳቸው ያስራሉ ተመልሰው እስር ቤት የሚከቱበት ሁኔታ ነው። የፍትህ ሁኔታ የሌለበት ጭራሽ የጠፋበት ሁኔታ ለይስሙላ እንኳን የሌለ ሆኖ ነው የምታየው። እና በእነዚህ ሁኔታዎች ሳየው ይሄ ድርጅት የተነሳበትን አላማ ተግባር ላይ ያላዋለ እንዲያውም ጭራሽ ያልሞከረ ድርጅት በመሆኑ ሌጋሲው በዚህ ነው የሚታየው። ጥፋት ላይ ያስገባን ጥፋት ውስጥ የከተተን ድርጅት ሆኗል። ቤለፊምን ኢህአዴግ ማለት ነው። እኔ ምንም ፖዚቲቭ እንትን አላይም። ይሄ አስራ አንድ ፐርሰንት አደገ ምን የሚሉት ነገሮች የፕሮፓጋንዳ እንትኖች ናቸው። እኔ ከአሁን በፊት የጻፍኩት ነገር አለ። የኢትዮጵያ ህዝብ እንደ ደህዬ የሚያመለክት የተለያዩ ፋክቶችን በማስቀመጥ ከአሁን በፊት የጻፍኩት ነገር አለ። ህዝቡ እንደምናየው በብዛት ይሰደዳል፣ ይራባል አሁን ደግሞ ድርቁንም እያየነው ነው። ለድርቁ እንኳን የሚሆን ለኢመርጀንሲ የሚሆን ሴፍቲ እንትን አለን እያሉ ሲያወሩበት የነበረ ሁኔታ ዜሮ እንደሆነ ነው ያየ ነው እና ይሄ ስርአት እኔ በበኩል ቲፒኤልኤፍ ሌጋሲው ኔጌቲቭ ነው ነው ምለው ዘ ሆል ፕሮሰስ ይመለከተው በጣም አሉታዊ ነው። ኢንጂነር ግደይ ዘራጽዮን የቀድሞው ህዝባዊ ወያኔ ሀርነት ትግራይ ህወሀት መስራችና ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ይህንን እድል ስለሰጠኝ። ምናልባት ከዚህ ከተነሱት ጥያቄዎችን ብዙ ጥያቄዎች ሊነሱ ይችል ይሆናል። ለማስፋት ይቻላል። እንግዲህ ለወደፊት እንትን እንደ ፕሮግራም ታየዋለ ማለት ነው። አመሰግናለሁ ኤስ ቢ ኤስ ሬዲዮ።